ከዓለም ዙሪያ የተሰባሰቡ የጤና ጥበቃ ጠበብት በዚህ ሳምንት ጆሃንስበርግ ውስጥ ጉባኤ ያካሂደዋል። ዓላማው የጤና ጥበቃ ሰራተኞች እጥረትና ሌሎች ፈተናዎች በተደቀኑበት በዚህ ወቅት የእናቶችንና የልጆችን ህይወት ለማትረፍ የሚቻልበትን መንገድ ለመሻት ነው። ዩናይትድ ስቴትስ በዓለም ደረጃ የምትሰጠውን እርዳታ ለመቀነስ ባቀደችበት በአሁኑ ወቅት ይህ ዓላማ ከባድ ይሆናል ትላለች የአሜሪካ ድምጿ ዘጋቢ አኒታ ፓውል ከጆሃንስበርግ። አዳነች ፍስሀዬ ታቀርባለች። ኡጋንዳ ላይ ያለው ጥራት የጎደለው የጤና ጥበቃ አገልግሎትና ክህሎት ያላቸው የጤና ሰራተኞች እጥረት በሰዎች ሕይወት ላይ ጉዳት እያደረሰ መሆኑን ለጤና ጥበቃ የሚሟግቱት ፋሪዳ ሉዊጃ ሙዋንጄ ገልጸዋል። በየቀኑ አስራ ሰባት እናቶችንና አንድ መቶ ስድስት አዲስ የተወለዱ ህጻናትን እያጣን ነው። የሙዋንጄ እህትም ተመሳሳይ እጣ ገጥሟቸዋል። እህታቸው በካምፓላ ሆስፒታል እያሉ ብዙ ደም ስለፈሰሳቸው አራት ትንንሽ ልጆችን ትተው አልፈዋል። ህጻኑ ልጃቸው ተርፏል። ይሁን እና የተሟላ ጤንነት አላገኘም። በኡጋንዳ ገጠሮች ደግሞ ሁኔታዎች የባሱ መሆናቸውን ሙዋንጄ ጠቁመዋል። ዘ ጀኔራል ላክ ኦፍ ላይፍ ሴቪንግ ኮሞዲቲስ ዘ ኢንፍራስትራክቸር ኢዝ ፑር የጤና ጥበቃ ሰራተኞች የሉም። ከሞት ሊያተርፉ የሚችሉ አስፈላጊ ሕክምና እቃዎችም የሉም። መሰረተ ልማቱ ደካማ ነው። የጤና ሰራተኞች የመኖሪያ ቤት አቅርቦት አያገኙም። የጤና ተቋማት ከብሔራዊ የመብራት ኃይል ግሪድ ጋር አልተገናኙም። በተቋማቱ የቧንቧ ውሃ የለም። በዓለም ደረጃ ባለው የጤና ጥበቃ እጥረት እና ሌሎች ከጤና ጥበቃ ጋር የተያያዙ ተግዳሮቶች በየአመቱ ሁለት ነጥብ አራት ሚሊዮን የሚሆኑ እናቶችና ልጆች እንዲሞቱ አድርገዋል። እነዚህ ሁሉ አስቀድሞ የመከላከል ሕክምና የማግኘት እድል ቢኖራቸው ኑሮ ከሞት በተረፉ ነበር እንደ አውሮፓ አቆጣጠር እስከ ሁለት ሺህ ሰላሳ ዓ.ም ባለው ጊዜ የ18 ሚሊዮን የጤና ሰራተኞች እጥረት ይኖራል የሚል ግምት እንዳለ ዓለም አቀፍ የጤና ድርጅት ገልጿል። ከ45 ሀገሮች የተወከሉ የጤና ጥበቃ ጠበብትና ተሟጋቾች ጆሐንስበርግ የተሰበሰቡት ስለ ችግሩ ለመወያየት ነው። የተባበሩት መንግስታት ድርጅት የሕፃናት መርጃ አገልግሎት ዩኒሴፍ የጤና ጉዳይ ኃላፊ ስቲፈን ፒተርሰን የተወሳሰበና ብዙ ወጪ የሚጠይቅ ጥናት ሳይደረግ ብዙ መሻሻል ሊኖር እንደሚችል አስገንዝበዋል። ሰዎችን ከሞት ለማትረፍ የሚችሉ ውጤታማ የህክምና ዘዴዎች ያሉን ይመስለኛል። ይሁንና ለሚያስፈልጋቸው ሰዎች አይደርሱም። በሽተኞችም በጊዜ ለህክምና አይደርሱም። አሁን የምንነጋገረው ታዲያ የጤና አገልግሎቶች የተሻለ ተደራሽነት እንዲኖራቸው በማድረግና የጤና አገልግሎቶቹን ጥራት በማሻሻል የተደራሽነቱን ገደብ ስለ መቀነስ ጉዳይ ነው። አሁን ያሉትና ብዙ ዋጋ ሳያስወጡ የሕክምና አገልግሎቶቹ ለሚያስፈልጋቸው ሰዎች እንዲደርሱ ስለ ማድረግ ነው የምንነጋገረው። ይህን በማድረግም አዲስ ፈጠራ ሳያስፈልግ ቢያንስ የሁለት ሦስተኛ የሚሆኑ ሰዎችን ሕይወት ማትረፍ እንችላለን። የአፍሪቃ ሀገሮች ለበሽተኞች መሠረታዊ የሆነ የጤና አገልግሎት ሊያቀርብ የሚችል የማህበረሰባዊ የጤና መርሃ ግብር በማስፋፋት ሊጠቀሙ ይችላሉ። ይሁንና እንዲህ አይነት ለውጥ ለማድረግ ገንዘብ ያስፈልጋል። ዋናዋ እርዳታ አቅራቢ የሆነችው ዩናይትድ ስቴትስ መዋጫዋን ለመቀነስ ባቀደችበት በአሁኑ ወቅት ከፍተኛ የጤና ጥበቃ ሰራተኞች ስጋት እንዳደረባቸው ሙዋንጄ ጠቁመዋል። ለጋሾች ይሰጡት የነበረውን ረድኤት እየቀነሱ መሆናቸው አሳስቦናል ምክንያቱም መንግስቶቻችን ለጤና ጥበቃ ቅድሚያ አይሰጡም፣ በአብዛኛው በልገሳው ላይ ነው የሚተማመኑት። ስለሆነም ይህን ለማስተካከል ጊዜ ይወስዳል፣ ያውም ካስተካከሉ ነው። ተቀራርበን የምንኖር በመሆናችንና የጤና ጉዳይ ሁሉንም የሚነካ በመሆኑ ለጋሽ አገሮች እርዳታን የመቀነስ ውሳኔያቸውን ይቀለብሳሉ የሚል ተስፋ አለን። ሙዋንጪ አያይዘውም ይህ የማይጨበጥ ጽንሰ ሀሳብ ሳይሆን እያንዳንዳቸው በወሊድ ጊዜ የሚሞቱት ሴቶች የሰዎች እናቶች፣ ልጆችና እህቶች ናቸውና ሲሉ አስረድተዋል።